የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል። የተከበራችሁ አድማጮች የሐሙስ ህዳር 25 2013 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ የያዝናቸውን መሰናዶዎች እናስተዋውቃችሁ። በትግራይ ክልል የተካሄደው ህግ የማስከበር ዘመቻ ህገ መንግስታዊ ስርዓትን ተከትሎ የተከናወነ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አስታወቁ። በሀገራችን ሕዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ጣፋንታቸውን ለመገንባት በጋብቻ በንግድ እና በእምነት በመሰናዘል በርካታ የጋራ አኩሪ ሀገራዊና ከባባያዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል። የምክር ቤቱን አፈ ጉባኤ አደም ፋራህን ድምጽን የሰማ ነው። ዝርዝሩ በአብይ ርዕስ ይቀርባል። የአስቸኳይ ጊዜ አዋጅ ኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን በሰጡት ማብራሪያ ዙሪያ የተቀናበረ ዘገባም ይዘናል። ሌሎች ወቅታዊ ቅንብሮችንም አሰናድተናል። የምሽቱ ተረኛ አስተናጋጃችሁ ቆንጅት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። አብራችሁ እንድታመሹ በቅድሚያ እንጋብዛለን። ያለም ዜና ይቀድማል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናምሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው በኢትዮጵያና በሩሲያ መካከል የኒውክሌየር ኃይልን ለሰላማዊ ዓላማ ለማዋል በሚያስችል ስምምነት ላይ የቀረበለትን ረቂቅ አዋጅ አጸደቀ። ግንኙነቱ በሁለቱ ሀገሮች መካከል የእውቀት ሽግግርን የሚፈጥር ለአእምሮ ንብረቶች ጥበቃ የሚያደርግ ኢትዮጵያ አዲስ የሀይል አማራጭ እንዲኖራት የሚያስችል መሆኑንና በዘርፉ የሚሰማሩ ባለሙያዎችን አቅም ለመገንባት ልምድ ለመለዋወጥ እውቀትና ክህሎትን ለማዳበር እንደሚያስችል የተወካዮች ምክር ቤቱ በፌስቡክ ገጹ ላይ ያወጣው ጽሑፍ ያመለክታል። የህዝብ ተወካዮች ምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ለጉባኤው በሰጡት ማብራሪያ ስምምነቱ ኒውክሌር ኃይልን እንደ አማራጭ ለመጠቀም በሚደረገው እንቅስቃሴ ለዘርፉ የሚደረገው ጥንቃቄ በዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ባለሥልጣን የተቀመጡትን ደረጃዎች በሚያሟላ ሁኔታ እንደሚከናወን ማመልከታቸውንና በጥናትና በምርምር በመሰረተ ልማት በዲዛይን በቁሶች አያያዝና አወጋገድ ላይ እንደሚያተኩር ለኢንዱስትሪ ለሕክምናና ለግብርና ምርቶች እድገት ወሳኝ መሆኑን ማስረዳታቸውን የምክር ቤቱ ዘገባ አስታውቀዋል። የኢትዮጵያ ፌዴራል መንግስትና ሀገሪቱ ውስጥ ያሉ የተባበሩት መንግስታት ተቋማት ትግራይ ውስጥ በመንግስቱ ቁጥጥር ስር ወዳሉ እንዲሁም ከአማራና ከአፋር ክልሎች ጋር በሚዋሰኑ የትግራይ አካባቢዎች ሰብአዊ ድጋፍ ለማድረስ የሚያስችል ስምምነት ተፈራረሙ። በአካባቢው ወደ ስድስት መቶ ሺህ የሚጠጋ ቁጥር ያለው ሰው አጣዳፊ እርዳታ እንደሚያስፈልገውና በተደረሰው ስምምነት መሰረት ምግብ፣ መድኃኒቶችና ሌሎችም አቅርቦቶች እንደሚጓጓዙ ተነግሯል። ትክክለኛ ቁጥር እስካሁን ከየትኛውም ወገን ባይወጣም በጦርነቱ ውስጥ በሺዎች የሚቆጠር ሕይወት መጥፋቱ እየተነገረ ሲሆን 45 ሺህ የሚሆን ሰው ለስደት መዳረጉ ይታወቃል። ይህ ትናንት የተደረሰው ስምምነት ለሀገር ውስጥ ተፈናቃዮችና ትግራይ ክልል ውስጥ ለሚገኙ ኤርትራውያን ስደተኞችም ሰብአዊ ድጋፎች መድረሳቸውን የሚያረጋግጥ እንዲሆን ሱዳን ውስጥ ኡምራ ኩባ መጠለያ ተገኝተው እየጎበኙ ያሉት የኖርዌይ የስደት ጉዳዮች ምክር ቤት ዋና ጸሐፊ ያን ኢገላንድ አሳስበዋል። የረድኤት ተቋማቱ እርዳታ ለማድረስ በዝግጁነት ተሰልፈው እየተጠባበቁ መሆናቸውንም ሚስተር ኤግላንድ አመልክተዋል። በሌላ በኩል ትግራይ ክልል ውስጥ እየተካሄደ ያለው ሕግን የማስከበር እርምጃ እየተከናወነ ያለው በሕገ መንግስቱ ስልጣን የተሰጣቸው ተቋማት ባሳለፉት ውሳኔ መሰረት ነው ብለዋል። የተወካዮች ምክር ቤት አፈ ጉባኤ አደም ፋራህ መንግስት ወታደራዊ እርምጃ እንዲወስድ ምክር ቤቱ ባሳለፈው ውሳኔ አፈጻጸም ላይ ጠቅላይ ሚኒስትሩ ለምክር ቤቱ ማብራሪያ እንዲሰጡ እንደሚጠይቋቸው አፈ ጉባኤው ተናግረዋል። የውጭ ጉዳይ ሚኒስትር ደኤታና የአስቸኳይ ጊዜ አዋጁ የኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን ጠቅላይ ሚኒስትር አብይ ለህዝብ ተወካዮች ምክር ቤት ቀደም ሲል ማብራሪያ ከሰጡ በኋላ ከሬውተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ ማይካድራ ውስጥ መገደላቸው የተረጋገጠው ሰዎች ቁጥር ከሰባት መቶ በላይ መሆኑን ተናግረዋል። በሌሎች የትግራይ ክልል ከተሞች በመከላከያ ሰራዊቱ እንቅስቃሴና በአየር ኃይሉ በሲቪሎች ላይ የተፈጸመ ግድያ የለም ሲሉ ቀደም ሲል በጠቅላይ ሚኒስትሩ የተሰጠውን ማብራሪያ አጠናክረዋል። በምክር ቤቱ ስብሰባ ላይ ህወሀት በአሸባሪነት መፈረጅ አለበት የሚሉ ተደጋጋሚ ጥያቄዎች መነሳታቸውን በተመለከተ ለቀረበላቸው ጥያቄም መንግስት ፓርቲውን በአሸባሪነት እንደማይፈርጅ አመላክተው ይህም ከጥቂት የፓርቲው መሪዎች በስተቀር አብዛኛው የህውሃት አባል ወንጀል የማይመለከተው ስለሆነ ነው ብለዋል። ይህ በእንዲህ እንዳለ በዚህ ዓመት እንዲካሄድ የታቀደው አጠቃላይ ምርጫ ከመጠራቱ በፊት አስፈላጊ ሁኔታዎች ሁሉ መሟላት አለባቸው ብለው እንደሚያምኑ የተቃዋሚ ፓርቲዎች መሪዎች አሳስበዋል። መሪዎቹ ለቪኦኤ በሰጡት ቃል ምርጫው ከመካሄዱ በፊት የህግ የበላይነት መረጋገጥ አለበት ብለዋል። በመጽሔት ዝርዝር ዘገባዎችን ይዘናል። ለኮቪድ-19 በሚሰጠው ዓለም አቀፍ ምላሽ ላይ ለመምከርና ከወረርሽኙ ዳፋ ማገገም የሚቻልባቸውን ስልቶች ለመቅረጽ የታለመ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኢንተርኔት እየተካሄደ ነው። ለሁለት ቀናት በተያዘውና ዛሬ በተጀመረው ጉባኤ ላይ ከመቶ በላይ የሀገሮች መሪዎችና የመንግስታት ከፍተኛ ባለሥልጣኖች እየተሳተፉ ነው። በሀገሮች በመንግስታቱ ድርጅት ተግባሪዎች፣ በግሉ ዘርፍና በክትባት አምራቾች መካከል የሚካሄደውን ክንዋኔ ለማሳለጥ የታሰበው ወገነ ብዙ ስትራቴጂ የዓለም ምጣኔ ሀብት ሊያንሰራራ የሚችልባቸውን መላዎችም ይተልማል ተብሏል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር 1724 መድረሱን የጤና ሚኒስቴር ዛሬ ያወጣው መረጃ አስታውቋል። ዛሬ ብቻ ዘጠኝ ሰው ሞተዋል። እስከ ዛሬ ባለው ጊዜ የኮቪድ ህሙማን ቁጥር ሰላሳ ሁለት ሺህ አራት መቶ ስድሳ ስምንት እንደሆነና ሦስት መቶ አሥራ ሰባት ሰዎች በጽኑ ታመው እንደሚገኙ ሚኒስቴሩ አመልክቷል። ለኮሮና ቫይረስ መጋለጡ የተረጋገጠው ሰው ቁጥር አንድ መቶ አሥራ አንድ ሺህ አምስት መቶ ሰባ ዘጠኝ መሆኑም ተገልጿል። በሌላ ዜና የኮቪድ-19 ወረርሽኝ ላለፉት ሰላሳ አመታት ምጣኔ ሀብታቸው ሲያሽቆለቁል የነበረ 47 በማደግ ላይ ያሉ ሀገሮችን ኢኮኖሚ በከፍተኛ ሁኔታ መጉዳቱን የተባበሩት መንግስታት የንግድና ምጣኔ ሀብት ሪፖርት አመልክተዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ጽዮን ግርማ ይዘዋለች። በተባበሩት መንግስታት የንግድና ምጣኔ ሀብት ባለሙያዎች ባወጡት በዚህ አመት አነስተኛ እድገት ያስመዘገቡ ሀገሮች ሪፖርት ያለው አስከፊ ሁኔታ የሚቀየረው በማደግ ላይ ያሉ ሀገሮች የማምረት አቅማቸውን ከጨመሩ ብቻ መሆኑን አስታውቋል። ሪፖርቱ ከአርባ ሰባት አነስተኛ እድገት ያስመዘግቡ ሀገራት አርባ ሶስቱ የገቢ መጠን መቀነሱን እና ይህ ደግሞ ሰላሳ ሁለት ሚሊዮን ህዝብ ወደ አስከፊ ድህነት የሚዘፍቀው መሆኑን ያስረዳል። የጉባኤው የአፍሪካና አነስተኛ ገቢ ያላቸው ሀገራት ክፍል ዳይሬክተር ፖል አኩዋሚ አነስተኛ ገቢ ያላቸው ሀገራት የማምረት አቅማቸውን በተለያዩ የኢኮኖሚ ዘርፎች በመዋል እንደ አየር ጠባይ ለውጥ፣ የቁጠባ ማሽቆልቆል እና አሁን ደግሞ ኮሮና ቫይረስ ን የመሰሉ እንቅፋቶችን ለመጋፈጥ ያስቸግራቸዋል ይላሉ። ገና በምልማት ላይ ያሉት ሀገሮች የእድገት አቅጣጫቸው በሸቀጦች ምርትና ግብይት ላይ የተመሰረተ መሆኑ አሁን ግልጽ ሆኗል። እናም ኮቪድ የፈጠረውን ቀውስ ተከትሎ ከተሞች ሲዘጉና የሰዎች እንቅስቃሴም የተገደበበት ሁኔታ ሲፈጠር እነኚህ ሀገሮች ወደ ውጭ ገበያ የሚያቀርቡት ምርት መጠን ሲያሽቆለቁል ተመልክተናል። ገቢያቸው በእጅጉ ቀንሷል። ከግብረው የሚያገኙትም ገቢ እንዲሁ። እናም ኢኮኖሚያቸው ክፉኛ ተጎድቷል። የዓለም አቀፍ እርዳታ መጓተት፣ በቂ ገንዘብ ባለመኖሩ ሀገራቱ ለማህበራዊ እድገት አነስተኛ ገንዘብ መመደባቸውን፣ እዳቸውን መክፈል አለመቻላቸው ሌላኛው ችግር ነው ተብሏል። ድርጅቱ ስምንት ሀገሮች ባንግላዴሽ፣ ካምቦዲያ፣ ኢትዮጵያ፣ ላኦስ፣ ማይነማር፣ ኔፓል፣ ሩዋንዳ የማምረት አቅማቸውን በማሳደግና በመቀየር የተሻለ ኢኮኖሚ መዋቅር ለማዘጋጀት ችለዋል ሲል መድቧቸዋል። አነስተኛ እድገት ያስመዘገቡ የኤስያ ሀገሮች እንዲሁም የማምረት ችሎታቸውን በመጨመር አስራ ዘጠኝ በመቶ ገበያቸውንና አስራ ሁለት በመቶ ስርአጥነትን ያካተተ እንደሆነ በሪፖርቱ ላይ ተጠቅሷል። አነስተኛ እድገት ላስመዘገቡ የአፍሪካ ነገሮችና ለሀይቲ ግን ዘጠኝ በመቶ ገበያቸውና አምስት በመቶ ስራ አጥነትን ብቻ ያካተተ ሆኗል። የተባበሩት መንግስታት የንግድና እድገት ኮንፈረንስም ዓለም አቀፉ ማህበረሰብ መዋለ ነዋዩንና ገንዘቡን እንዲሁም ድጋፉን ለእነዚህ አነስተኛ እድገት ያስመዘገቡ ሀገራት እንዲሰጥ ጥሪ ቀርቧል። አመሰግናለሁ ጽዮን። ክቡራትና ክቡራን አድማጮች እየሰማችሁ ያላችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላልፍላቸውን ዜና ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለማህበራዊ መገናኛዎች ከለላ የሚሰጠው ሕግ ካልተሰረዘ የሀገሪቱን የመከላከያ በጀት እንደማይፈርሙ መዛታቸው ከሁለቱም ፓርቲዎች እንደራሴዎች ብርቱ ተቃውሞ እያጋጠሙ መሆኑ ተሰምቷል። ፌስቡክንና ትዊተርን ለመሳሰሉ ኩባንያዎች ከለላ የሚሰጠው ሴክሽን 230 የሚባለው ሕግ ሲጀመርም ከመከላከያ በጀት ጋር ምንም ግንኙነት የለውም ብለዋል። የህግ መወሰኛ ምክር ቤቱ የጦር አገልግሎቶች ኮሚቴ ሊቀመንበር ሪፐብሊካኑ ጂም አንፎ ለጋዜጠኞች መግለጫ ሲሰጡ የሁለቱን ፓርቲዎች እንደራሴዎች የተጣጣመ ሐሳብ የያዘው የመጪው የአውሮፓ 2021 ዓ ምት የሰባት መቶ አርባ ቢሊዮን ዶላር ሰነድ በተወካዮች ምክር ቤት የህግ መምሪያ ቀደም ሲል ጸድቆ ነው ለሕግ መወሰኛው የተመራው። ብሔራዊው የመከላከያ በጀት ፕሬዚደንቱ በጠየቁት መሠረት የህጉን ሴክሽን 230 መሰረዝን እንደማይጠቁም የምክር ቤቱ አማካሪዎች የተናገሩ ሲሆን የሁለቱ ፓርቲዎች እንደራሴዎች የጋራ አቋም እያንጸባረቁ ያሉት ባልተለመደ ሁኔታ መሆኑ ተገልጿል። በሁለቱም ፓርቲዎች ስምምነት ላይ የተደረሰበት ይህ የበጀት ህግ የባርነት አስተሳሰብ አራማጅና ተዋጊ የነበሩ ጄኔራሎች ስሞች ከወታደራዊ ተቋማት እንዲፋቁ የሚጠይቅ ሲሆን ፕሬዚደንት ትራምፕ ይህንንም ሀሳብ እንደሚቃወሙ ተነግሯል። የዛሬ አራት ዓመት በተካሄደው የዩናይትድ ስቴትስ ምርጫ የተሰበሰበንና ለትርፍ ያልታለመ ገንዘብ ለፕሬዚደንቱ የሲመት ክብረ በዓል ወጪ አውለዋል የሚል የፍትሐ ብሔር ዶሴ የተከፈተባቸው የፕሬዚደንት ትራምፕ ልጅና ልዩ አማካሪ ኢቫንካ ትራምፕ ዋሽንግተን ዲሲ ውስጥ ችሎት ፊት ቀርበው የመሐላ ቃል ሰጥተዋል። ሚስ ትራምፕ ችሎት ፊት የቀረቡት ክሱ በተመሰረተባቸው ዕለት ከትናንት በስቲያ እንደነበር የዲስትሪክት ኦፍ ኮሎምቢያ ጠቅላይ አቃቤ ሕግ ጽህፈት ቤት አመልክቷል። ጠቅላይ አቃቤ ሕጉ ካርል ራሲን ባሰሙት ክስ የዶናልድ ትራምፕ የሪል ስቴትና ሌሎችም የንግድ ተቋሞቻቸው ለትርፍ ያልታሰበን ገንዘብ የትራምፕን ቤተሰብ ለማበልጸግ ጉዳይ ያለ አግባብ ተጠቅመዋል ብለዋል። የ58ኛው ፕሬዝደንታዊ ቃለ መሐላና ሲመት ኮሚቴ ከትራምፕ ቤተሰብ ጋር ተመሳጥሮ ከግብርና ከቀረጥ ነጻ የተደረገ ለትርፍ የማይሰራ ኮርፖሬሽን ዋሽንግተን ዲሲ ለሚገኘው ትራምፕ ኢንተርናሽናል ሆቴል በጥቅል ከልክ በላይ እንዲከፍል መደረጉን፣ በአንድ አጋጣሚም አንድ ለሶስቱ የፕሬዝደንቱ አዋቂ ልጆች የግል ግብዣ ለማዘጋጀት ከ300 ሺህ ዶላር በላይ መከፈሉን ባለፈው ጥር የተዘጋጀው ክስ ይዘረዝራል። ለትራምፕ ቤተሰብ ንግድ ያለ አግባብ ተላልፏል ያለው አንድ ሚሊዮን ብር ተመላሽ እንዲደረግ የአቃቤ ሕጉ የፍትሐ ብሔር ክስ ጠይቋል። ዋይት ሃውስ ስለ ክሱ እንዲያብራራ ከቪኦኤ ለቀረበለት ጥያቄ ለጊዜው መልስ ባይሰጥም የሲመት በዓሉ አዘጋጅ ኮሚቴ ግን ሂሳቡ በነጻ አካል ኦዲት መደረጉንና ወጪዎች ሁሉ የተፈጸሙት በሕግ አግባብ መሆኑን ገልጿል። የተከበራችሁ አድማጮች የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ ቆንጂት ለመለሳችሁ። ሶሎሞን አባተን ለዜናዎቹ እናመሰግናለን። የምታደምጡት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሐሙስ ምሽት ፕሮግራም ነው። ፕሮግራማችንን በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ገጻችን አት ቪኦኤ አምሐሪክ በቀጥታ ታገኛላችሁ። በአህዱ ሬዲዮ 94.3 ላይ ከሰኞ እስከ አርብ በቀጥታ ለማድመጥ ይቻላል። ከመደበኛው የአንድ ሰዓት ፕሮግራማችን በተጨማሪም ጋቢና የተሰኘውን የወጣቶች ፕሮግራም እንድትከታተሉ እንጋብዛችኋለን። ወቅታዊ ዘገባዎች ወደሚቀርቡበት ክፍለ ጊዜ ከማለፋችን በፊት ወደ ኋላ ላይ ከሚቀርቡ ውይይቶች አንዱን እናስተዋውቃችሁ። በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም መሰራት ያለባቸው ቀሪ ተግባራት እንዳሉ የተፎካካሪ የፖለቲካ ፓርቲዎች አመራሮች ተናገሩ። እስካሁን ድረስ የተበላሸው አካሄድ ማስተካከል ይጠይቃል። ህዝቡም በነጻነት ወልፎ የሚበጀውን ነገር ማየት፣ መገንዘብ ተወያይቶ መቀበል የሚጠይቅ ነገር ነው። ይሄ ነገር ለማሟላት አሁን ባለው ግርግር ሁኔታ አመቻ አይደለም። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄን ድምፅ ነው የሰማ ነው። ዜጎች በነጻነት ሀሳባቸውን በሰላማዊ መንገድ እንዲገጡ ማስቻል ከዛ በፊት መሰራት ያለባቸውን ነገሮች ሰርቶ መጨረስ ትክክል ነው፣ ይገባል፣ መሆንም አለበት። እኛም ጥያቄ ነው። ከዛ በተረፈ ግን የዛሬ አመት፣ የዛሬ ሁለት አመት፣ የዛሬ ሶስት አመት እያሉ ላልታወቀ ጊዜ መቅፋት አንደኛ የህዝቡንም መብት መንፈግ ነው፣ የመውረት መብት ሁለተኛ፣ ምርጫ ሳልተደረገ ከዛሬ ነገ ይሻላል ብሎ በእርግጠኝነት መናገር አይቻልም። የእኛው ደግሞ የኢዜማ ሊቀመንበር አቶ የሽዋስ አሰፋ ናቸው። በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ በትግራይ ክልል የተካሄደው የህግ ማስከበር ዘመቻ ህገ መንግስታዊ ስርዓትን ተከትሎ በብቃትና በውጤታማነት የተከናወነ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ስላለው አጠቃላይ ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡ አፈጉባኤው ጠቅሰዋል። አፈጉባኤው በመቀጠል የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን ለአመታት በብሔር ብሔረሰቦች ሲነግድ ከከረመው የህወሓት ቡድን ሽንፈት ማግስት መሆኑ ልዩ ያደርገዋል ማለታቸውን ጠቅሳ ፀሀይ ላምጠው ተከታዩን ሪፖርት አስተላልፋለች። አፈ ጉባኤው አቶ አደም ፋራ ህወሓት ህገወጥ ድርጊቱን እንዲያቆም በምክር ቤቱ ተደጋጋሚ ጥሪ ቢደረግለትም ህገ መንግስቱን አደጋ ላይ የምጥሉት ድርጊቶች ከማድረግ ሊቆጠብ አልቻልም ነበር ብለዋል። ይህንን ተከትሎ የህወሓት ምክር ቤት እንዲፈርስ ስራ አስፈጻሚው አካልም እውቅና እንዳይኖረው የፌዴሬሽን ምክር ቤት ውሳኔ ማሳለፉንም በሰጡት መግለጫ አስታውሷል። በክልሉም ግዛዊ አስተዳደር እንዲቋቋም ምክር ቤቱ መወሰኑና ውሳኔውም ህገ መንግስቱን ለማስፈጸም የወጣው አዋጅ ቁጥር 359 ህዝባር 95 መሰረት ያደረገ መሆኑንም ጠቁሟል። መንግስት ይህን ቡድን በህግ ቁጥጥር ስር ለማዋል የወሰደው እርምጃ የንጹሐን ዜጎችን ደህንነት በጠበቀ መልኩ መሆኑንም ገልጿል። የህግ ማስከበር ዘመቻው በህገ መንግስቱ መሰረት በብቃትና በውጤታማነት ማነት መፈጸሙንም ምክር ቤቱ ገምግሟል ሲሉም አፈጉባኤው ተናግረዋል። ምክር ቤቱ በቀጣይ በትግራይ ክልል የሚከናወኑ ተግባራት በህገ መንግስቱ መሰረት መፈጸም አለመፈጸማቸውን የሚከታተል መሆኑንም ተናግሯል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ በክልሉ ስላለው ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ገልጿል። ዛሬ የተጀመረውን የብሔር ብሔረሰቦችና ህዝቦች ቀን አከባበር ስነ ስርዓት በማስመልከት በአዲስ አበባ የተዘጋጀው የባህል አውድሪ ላይ አፈጉባኤው ባደረጉት ንግግርም የዘንድሮ በዓል በብሔር ብሔረሰቦች ስም የሚነግድ ካሉት ህዋት ሽንፈት ጋር መገጣጠሙን አመልክቷል። የዘንድሮ በዓል የሀገራችን ብሔሮች ብሔረሰቦችና ህዝቦች በሕገ መንግሥቱ የተበራንሰፋቸው መብቶች በተሟላ መልኩ እንዳይከበሩላቸው እንቅፋት የነበረውና በስማቸው ከመነገድ ውጪ ለውክልነታቸውና ፍታዊ ተጠቃሚነታቸው ደንታ ያልነበረው ከሃዲው የህዋት ጁንታ ቡድን በለውጡ አመራር ብስለትና የአመራር ብቃት በጀግና የሀገር መከላከያ ሰራዊት የላቀ ብቃትና መሥዋዕትነትና በመላው የሀገራችን ህዝቦች ተሳትፎ በተሸነፈበት ማግስት የሚከበር በመሆኑ ልዩ ትርጉም የሚሰጠው ነው። የብሔር ብሔረሰቦች ቀን የሀገሪቱ ህገ መንግስት የጸደቀበት ቀን እንደመሆኑ መጠን ዕለቱ የእኩልነት መብታቸው የተረጋገጠላቸው ህዝቦች የሚተዋወቁበት መድረክ መሆኑንም ተናግረዋል። ሀገራችን ኢትዮጵያ የተለያዩ ብሔሮች ብሔረሰቦችና ህዝቦች ለረጅም ጊዜ በጋራ የኖሩባት ህብረ ብሔራዊ ሀገር ናት። እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ልዩ ባህል የራሳቸው ታሪክና ቅርስ አላቸው። በሀገራችን ህዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ጣፋንታቸውን ለመገንባት በጋብቻ በንግድ እና በእምነት በማሰናሰብ በርካታ የጋራ አኩሪ ሀገራዊና ከባባያዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል። እነዚህ ማንነቶች በበጎ ነገሮች ብቻ ሳይሆን ችግሮችንም ሲጋሩ መቆየታቸው ይታወቃል። በሀገራችን ኢትዮጵያ የሚገኙ ማህበረሰቦች ላላቸው ባህል፣ ቋንቋ፣ ሃይማኖት፣ ታሪክና ሌሎች ልዩነቶች እኩል እውቅናና ክብር በመስጠትና አካታች የሆነ የፖሊሲ እርምጃዎችን በመውሰድ በሂደት የጋራ ሀገራዊ እሴቶችንና ፍላጎቶች እንዲጎለብቱ ማድረግ ያስፈልጋል። ከዚያ አንጻር የብሪ ህገ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ባህላቸውን፣ ታሪካቸውን፣ ቋንቋቸውን የመግለጽ የማዳበርና የማስፋፋት ሙሉ መብት እንዳላቸው ይደነግጋል። በመሆኑ ይህን ኢትዮጵያን በአንድ መድረክ እንያዝ የባህል ኤግዚቢሽን ትልቅ ትርጉም የሚሰጠው ነው። የአሜሪካ ድምፅ ያነጋገራቸው የአውደሪው ተሳታፊዎችም የአፈ ጉባኤውን ሀሳብ አጠናክረዋል። መተካሽ ወዳጆ እባላለሁ። እኔ ከደቡብ ብሔር ብሔረሰቦች ከጎፋ ዞን ነው የመጣሁት። የብሔር ብሔረሰቦች ቀን ያው ህገ መንግስቱ የጸደቀበት ህዳር 29 ሲሆን የብሔር ብሔረሰቦች ቀን ለ15ኛው ጊዜ መከበሩ ህብር ብሔርነታችን ለአንድነታችን ለእኩልነታችን እያል ያው ብሔር ብሔረሰቦችን ማክበር ማለት ለእኛ አንዱ ብሔር ከአንዱ ብሔር ጋር የትውቅ መድረክ ነው። ሁለተኛ አንድ ላይ ተቻችለን ተፈቃቅረን ተደማምረን በአንድነት የምናከብረው። እዝቀል ይባላሉ። የብሔር ብሔረሰቦች ቀን ሲከበር ከእኩልነት አንጻር ጠቀሜታው እያንዳንዱ ብሔረሰብ አሁን እዚ ጋር እንደምታዩ የራሱ የሆነን ነገር አውጥቶ ሲያሳይ የሚሆነው ነገር ሁሉ የኔ ነው የምለውን እድምታም የያዘ ስለሆነ እኩልነት ላይ የሚሰራው ስራ ወደፊትም ተጠናክሮ መቀጠል ያለበት ነው። ዛሬ በአዲስ አበባ የተጀመረው የብሔር ብሔረሰቦችና ሕዝቦች ቀን የባህል አውደር ላይ በፌዴሬሽን ምክር ቤት እውቅና ያገኙ ስድስት ብሔረሰቦች ተሳታፊ መሆናቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ የምሽቱን አብይ ረስ ነበር ያደመጥነው። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች ስናልፍ በትግራይ ክልል የተነሳውን ግጭት ሸሽተው ሱዳን የገቡ ኢትዮጵያውያን በተጠለሉባቸው የስደተኞች ካምፖች የኮቪድ-19 ወረርሽኝ አደጋ ተደቅኖባቸዋል። ምንም እንኳን በስደተኞች ካምፖቹ በተጨባጭ የተረጋገጠ የወረርሽኙ መዛመት ባይኖርም ስጋቱ ግን ማየሉን ገልጻ የአሜሪካ ድምጿ ናባሙሄዲን ከሱዳን የስደተኛ ካምፕ ያስተላለፈችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። ባለፈው አንድ ወር ጊዜ ውስጥ ከ አርባ አምስት ሺህ በላይ የኢትዮጵያውያን ስደተኞች ግጭት ካለባቸው የትግራይ ክልል ተነስተው የሱዳን ድንበርን በማለፍ በምስራቃዊ የስደተኞች ካምፕስ ገብተዋል። ስደተኞቹ በጋዳ አሪፍና ካሳላ ከተሞች ባሉ ሶስት የስደተኛ ጣቢያ ውስጥ ይገኛሉ። የ ሰላሳ ሁለት አመቱ ተስፋዬ አሊና ነፍሰ ጡር ባለቤቱ ግጭቱ ከተከሰተበት የሁመራ ከተማ ሸሽተውን የመጡት ነገር ግን አሁን በስደተኞች ጣቢያ ውስጥ ያለውን መተፋፈግ የኮቪድ አስራ ዘጠኝ ስጋት ጉዳት ፈጥሮባቸዋል። በሃገር ውስጥ የነበረውን ግጭት ሸሽቼ ነው ወዲህ ወደ ሱዳን የመጣሁት። አሁን መንግስት ሁመራን ተቆጣጥሮታል። ሁመራ እያለን የኮሮና ቫይረስ በጥቂቱ ተመዝግቦ ነበረ። አሁን እዚህ ካምፕ ውስጥ ባለው አኗኗራችንና የውሃ ጥረት ሳቢያ ታዲያ ቫይረሱ ይበልጥ ይዛመታል ብዬ ሰጋለሁ። በትንሽ ድንኳን ወይም ክፍል ውስጥ ስድስት የሚሆኑ ስደተኞች በሚኖሩበትና የውሃና የሳሙና እጥረት ባለባቸው በተጨናነቁት የስደተኞች ጣቢያ ውስጥ አካላዊ ርቀትን መጠበቅ አስቸጋሪ ነገር ነው። ብዙ ሰዎችም ምግብ፣ ውሃና ብርድ ልብስ ለማግኘት በአንድ ቦታ ይሰባሰባሉ። የጤና ባለሙያዎች ስደተኞቹን ለኮሮና ቫይረስ ተጋላጭ የሚያደርጓቸውን ነገሮችና እንዴት ራሳቸውን መጠበቅ እንደሚችሉ ያስተምራሉ። በተጨማሪም በካምፕ ውስጥ የለይቶ ማቆያ ሰዎች ተቋቁመዋል። ተር አይዛክ ዩሱፍ በኡምራክባ ካምፕ ክሊኒክ ውስጥ የጤና ባለሙያ ናቸው። የስደተኞቹን መጨናነቅ ለኮሮና ቫይረስ አስጊ መሆኑን ይገልጻሉ። ስጋቱን የሚጨምረው ደግሞ አንዳንዶቹ ስደተኞች በግጭቱ ቀጠናዎች ውስጥ ከነበሩ የኮሮና ቫይረስ ለይቶ ማቆያዎች ውስጥ የመጡ ናቸው የሚል ወሬ መናፈሱ መሆኑንም ጨምረው ያስረዳሉ። እጅግ ብዙ ቁጥር ያላቸው ስደተኞች በአንድ ላይ መሰባሰባቸው ለኮሮና ቫይረስ ተጋላጭ አድርጋቸዋል። አንዳንዶቹ እንዲያውም ጦርነቱ በነበረባቸው አካባቢዎች ካሉ ለይቶ ማቆያዎች ሳይመጡ እንዳልቀሩ ጥርጣሬ አለ። በሱዳን የኮሮና ቫይረስ ወረርሽኝ ለሁለተኛ ጊዜ አገርሽቷል። 17 ሺህ የሚሆኑ የኮሮና ቫይረስ ተጠቂዎች የተገኙ ሲሆን የሟቾች ቁጥርም አይሏል። ይህም ተከትሎ መንግስት ዩኒቨርስቲዎችንና ትምህርት ቤቶችን የዘጋ ሲሆን ተጨማሪ እገዳዎችን እንደሚያስተላልፍ ይጠበቃል። የተባበሩት መንግስታት የስደተኞች ጉዳይ ተቋማት ይህንን ቀውስ ለማገዝ ዓለም አቀፍ የእርዳታ እጆች እንዲዘረጉ ጥሪ አድርጓል። ስደተኞቹም በካምፖች ውስጥ አነስተኛ ገበያዎች ለማቋቋም ከሁኔታው ጋር ለመላመድ እየሞከሩ ነው። በተመሳሳይ የሱዳን መንግስት እየጨመረ ያለውን የስደተኞች ቁጥር ለመቋቋም ከዋና ከተማዋ ካርቱም 250 ኪሎ ሜትር የሚገኝ አዲስ የስደተኞች ጣቢያ እያቋቋመ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ትግራይ ውስጥ ወታደራዊ ግጭቱ ከጀመረበት ጊዜ አንስቶ ካሁን ቀደም ያገኙት የነበረው ሰብአዊ እርዳታ ለተቋረጠባቸው በሺዎች የሚቆጠሩ ኤርትራውያን ስደተኞች ለመድረስ መተላለፊያ መንገድ እንዲመቻችለት ለኢትዮጵያ መንግስት ጥሪ አቅርበዋል። ሊሳ ሽላይን ከድርጅቱ ጽህፈት ቤት ከጄኔቫ ያጠናቀረችውን ሪፖርት አሉላ ከበደ አሰናድቶታል። ለ96 ኤርትራውያን ተጠልለውባቸው በሚገኙት አራት ካምፖች ውስጥ ለመጨረሻ ጊዜ ምግብ የተከፋፈለው የኢትዮጵያ መንግስት በትግራይ ወታደራዊ ዘመቻውን ከጀመረበት ጥቅምት 25 2013 ዓም አስቀድሞ ነው። በአሁኑ ሰዓት በመጠለያ ካምፖቹ ምግብ ባለመኖሩም ለረሃብና ከፍተኛ የምግብ እጥረት መጋለጥ አደጋ ተደቅሞባቸዋል ሲል የመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት አስታውቋል። በተጨማሪም የደህንነትና የጸጥታ ስጋት መኖሩን ጠቁሟል። በትግራይ ያሉት የመገናኛ ዘዴዎች በመቋረጣቸውም እየሆነ ያለውን በተጨባጭ ለማረጋገጥ ግን አዳጋች እንደሆነባቸው የተናገሩት የዩኤንኤችሲአር ቃል አቀባይ ባባር ባሎች ናቸው። አንዳንዶቹም መጠለያ ካምፖቹን ጥለው ለመውጣትና ዳግም ተፈናቅለው በሰሜን ኢትዮጵያ የተለያዩ አካባቢዎች ለመበተን ሳይገደዱ አልቀሩም ነው ያሉት ቃል አቀባዩ and other በመጠለያ ካምፖቹ ያሉ ሌሎችም አካባቢውን ጥለው መሄድ ሊጀምሩ ይችላሉ። ነገር ግን ሊደርስባቸው የሚችሉ ጥቃቶች፣ እገታና የግዳጅ ምልመላን ጨምሮ የመሳሰሉ አሳሳቢ ሪፖርቶች እየደረሱ ነው። ይሁንና የምናጣራበት መንገድ ስለሌለን ትክክለኛውን ለማረጋገጥ ግን በጣም አደጋች ነው ያሉት ባሎች አክለውም የረድኤት ሰራተኞች ለነኚህ በአደገኛ ሁኔታ ውስጥ ለሚገኙ ሰዎች መድረስ ይችሉ ዘንድ መንገዱ ክፍት መሆን አለበት ብለዋል። ይህ በእንዲህ እንዳለም ግጭቱን በመሸሽ የሚሰደዱ ኢትዮጵያውያን አሁንም ወደ ሱዳን እያመሩ መሆናቸውን ዩኤንኤችሲአር አስታውቋል። እስካሁን ወደ ሱዳን የተሰደደው ሰው ቁጥር 46ሺህ መድረሱን የተናገሩት የመንግስታቱ ድርጅት ባለስልጣን በየዕለቱ ይመጣ የነበረው አዲስ ተፈናቃይ ቁጥር ግን ከሺዎች ወደ መቶዎች ወርዷል ብለዋል። ኢትዮጵያና ሱዳንን ከሚያገናኙ መንገዶች ላይ በርካታ የፍተሻ ጣቢያዎች ማየታቸውን እነኚህ አሁን እየደረሱ ያሉ ስደተኞች ነግረውናል። በቀላሉ መዘዋወር ባለመቻሉ ሌሎች መንገዶችን ተጠቅመው ሱዳን መድረሳቸውን ነው የገለጡልን። የኤን ኤች ሲ አር ቃል አቀባይ ናቸው ይህን ያሉት። ድርጅታቸው አክሎም ለደህንነታቸው መጠጊያና እርዳታ ፍለጋ ድንበር አቋርጠውም ሆነ እዚያው በገዛ ሀገራቸው ወዳሉ ሌሎች አካባቢዎች መሄድ የሚሹ ቢኖሩ ያን ማድረግ ሊከለከሉ አይገባም ብሏል። ዩኤንኤችሲአር በአካባቢው ለሚያደርገው የሰብአዊ ስራ የ147 ሚሊዮን ዶላር ተጨማሪ እርዳታ ለዓለሙ ማህበረሰብ ጥሪ አድርጓል። የኢትዮጵያ መንግስት ህግ የማስከበር ዘመቻ ያለውንና በትግራይ ክልል ከህወሀት ጋር ሲያካሄድ የቆየውን ውጊያ በድል ማጠናቀቁን መግለጹን ተከትሎ በእርምጃው ለተካፈሉ አካላት የተዘጋጀ ልዩ የምስጋናና የድጋፍ ስነ ስርዓት ዛሬ ዋሽንግተን ዲሲ ላይ ይካሄዳል። አንጋፋው ድምፃዊ መሐመድ አህሙድን ጨምሮ በርካታ ድምፃውያን በስነ ስርዓቱ ላይ እንደሚካፈሉ አዘጋጆቹ ለአሜሪካ ድምጽ ገልጸዋል። ስመኝሽ የቆየ ከአዘጋጆቹ መሀል አንዱ የሆነው የዓለም አቀፍ ዳያስፖራ የተግባር ምክር ቤት አባል የሆኑትን ወይዘሮ ልደት ሙለታን አነጋግራ ተከታዩን አቀናብራለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሲያካሂድ ቆየ ያሉትን ህግን የማስከበር ዘመቻ መጠናቀቁን የገለጹት ባለፈው ሳምንት መጨረሻ ላይ ነበር። ይህን ተከትሎ በአሜሪካ ሀገር የሚገኙት ሰላምና አንድነት ለኢትዮጵያ የዲሞክራሲ ግብረ ኃይል ና ዓለም አቀፍ ዲያስፖራ የተግባር ምክር ቤት የጸሎትና የሙዚቃ ዝግጅቶችን ያካተተ ልዩ የምስጋና የድጋፍ ዝግጅት ዛሬ በጋራ አዘጋጅተዋል። የዲያስፖራ ምክር ቤቱ አባል ና የዝግጅቱ የሚዲያ ኃላፊ የሆኑት ወይዘሮ ልደት ሙለታ ለአሜሪካ ድምጽ እንደተናገሩት የዛሬው ስነ ስርዓት የተዘጋጀው የመከላከያ ሰራዊት አባላትን ጨምሮ በህግ ማስከበር ዘመቻው ላይ ለተሳተፉ አካላት ምስጋና ለማቅረብ ና ኢትዮጵያ ውስጥ ለተጎዱ ና ለተሰደዱ የህብረተሰብ ክፍሎች ድጋፍ ለማሰባሰብ ነው። እንደሚታወቀው የኢትዮጵያ ህዝብ በጠቅላላ በጭንቀት ላይ ነበረ። የህዝቦችን ጭንቀት ከዛ መውጣታችንን የሚገልጽ የድጋፍ ሰልፍ ነው። ክብሮታችንን ለሰራዊቱ ይህንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት የምናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው። በህወሀትና በፌዴራሉ መንግስት መካከል በተካሄደው ወደ አንድ ወር ገደማ የፈጀ ጦርነት ወቅት ህዝቡ በጭንቀት ውስጥ ቆይቶ ነበር ያሉት ወይዘሮ ልደት ከዚህ በኋላ ኢትዮጵያ ውስጥ ሁሉም ብሔሮች በእኩልነት የሚከበሩበት ለውጥ ይመጣል የሚል ተስፋ ማንጸባረቂያ መሆኑንም ገልጸዋል። በጸሎት እና በሃይማኖት አባቶች ይጀመራል። በጣም ብዙ አንጋፋ ዘፋኞች እንደነ መሐሙድ አህመድ፣ እነ ማሪቱ ይሁኔ በላይ ብዙ አይነት አርቲስቶች በዝግጅቱ ላይ ተገኝተው ኢትዮጵያ በሀያ ሰባት አመት በአንድ አመራር ስትመራ የነበረች በመሆኗ አዲስ ለውጥ ይሄንንም ለውጥ ለመደገፍ ለህዝቦቻችን ድጋፋችንን ማሳያ ይሆናል በማለት ብዙ አርቲስቶች እዚህ ቦታ ላይ ተገኝተን ህዝባችንን እናነቃልቃለን በማለት ተዘጋጅተዋል። እና ያ ነው ፕሮግራሙ። ባለፉት ሳምንታት ከዛም በፊት ደግሞ በነበሩት ጊዜያት ኢትዮጵያ ውስጥ ብዙ ሰዎች ሞተዋል፣ ተፈናቅለዋል። እና ከዚህ በፊትም ሲነሱ ያየናቸው ጥያቄዎች አሉ። በእንደዚህ አይነት ወቅት የሙዚቃ ዝግጅት ሲደረግ ቅሬታ ይፈጥራል የሚሉ ሰዎች አሉ። እና የሙዚቃ ዝግጅቱን ለምን መረጣችሁት? አገራችንን ለሚጠብቁት ለወታደሮች፣ ይህንን ህግ ለማስከበር ለሀ ራችን ለዋላዊነት ለሚታገሉ ሰዎች ድጋፋችንን ለማሳየት ነው ጥሪ የተደረገው። እና ሰው በአቅሙ በሚችለው ነገር ድጋፉን ማሳየት ስለፈለገ ነው። ለተጎዱትም ሰዎች ሌላም እንቅስቃሴዎች እየተደረጉ ነው። ለእርዳታ ይሄ ህዝብንም የማነቃቃት ሕግ በማስከበር በኩል በተደረገው የህዝብን መፈናቀል፣ ከዛም በፊት በነበሩት ግድያዎች ሁሉ አዝኖ ተጨንቆ ያሳለፈው ጊዜ ነው እና አሁን አዲስ የሆነ የተለየ ለውጥ ይመጣልናል ብለን የምናስብበት ና የምንመኝበት ጊዜ ስለሆነ ለጠበቀን ሰራዊት ድጋፍ በደስታ ለማሳየት ነው። አርቲስቶች ይሄንን ቫለንቲር በማድረግ ነው የመጡት። እኛም ደግሞ በደስታ ተቀብለን ህዝቡን ለማስተባበር ተዘጋጅተናል። ወይዘሮ ልደት ኢትዮጵያ ውስጥ በተደጋጋሚ ለሚታዩ ችግሮች በውጭ የሚኖረው የኢትዮጵያ ማህበረሰብ አስተዋጽኦ እንደሚያደርግ አጽንኦት ሰጥተው ይናገራሉ። የድጋፍ ዝግጅቱም የዲያስፖራው ማህበረሰብ ከዚህ አይነት ድርጊት እንዲቆጠው መልእክት ማስተላለፊያ ነውም ይላሉ። ዲያስፖራ ውስጥ በጣም ብዙ የኤትኒክ የጎሳ ችግሮች የሚያመጡ መልእክቶች እና በማስተላለፍ የታወቀ ነው። ያን ያንን ነገር ከራሳችን እኛ በምንችለው መንግስት የሚችለውን እዛ እንዲያደርግ እኛ መጠየቅ፣ ይሄ ይደረግ ብቻ ሳይሆን እኛ ማድረግ ያለብንን ነገሮች እዚሁ እያስተካከልን ኢንፍሉዌንስ ማድረግ ከብሔር ወጣ ባለ በአንድነት በኢትዮጵያዊ አመለካከት ነገሮችን መቀየር እና ከራሳችን ያንን ነገር ከጀመርን ወደ ኢትዮጵያ የምንለካቸው መልእክቶችም ጥሩ ጥሩ ነገር ወደ ሀገራችን የምንለክበትን መንገድ ማስፋፋት ይኖርብናል። እሱ ላይ ነው አዘ ዳያስፖራ እንሰራለን ብለን የምናስበው። አሁንም ድረስ ኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች እንደሚፈጸሙ ሰዎች እንደሚገደሉ እና እንደሚፈናቀሉ የሚናገሩት ወይዘሮ ልደት መንግስት በትግራይ ክልል አሳክቶታል የሚሉት ህግ የማስከበር ዘመቻ በቀጣይ ለሚሰሩ ስራዎች ጅምር መሆን አለበት ይላሉ። ይህንን ህግ የማስከበር እርምጃ ከተጨረሰ በኋላ የሚቀሩ ነገሮች አሉ፣ መቀጠል ያለባቸው ስራዎች አሉ። እንደተባለው የሚቀጥል ከሆነ ሌላው እየቀለለ ይመጣል። የብሄርን ጥቃቶች ኢንፍሉዌንስ የሚያደርገው ቡድን ከላይ ከተነሳ ሌሎችን በማስተማር ሆነ ሀሳብ በማስቀየር የህግ እርምጃን በመውሰድ ብዙ አይነት ነገሮችን በመቀየር የማስቆም እድሉ በጣም ከፍ ያለ ነው። ይሄ ነው ደግሞ ዋናው የምናከብረው ነገር። ኢትዮጵያ በእውነት እንደገና የኢትዮጵያዊነቷን፣ የአንድነቷን፣ የሁሉም ብሄር አንድነት እንደገና ማንሳት የምንችልበትን መንገድ ቀዳዳ የተሰጠን ጊዜ ነው። በዛሬው ዕለት የሚደረገው የድጋፍ ስነ ስርዓት ሜዳ ላይ እንደሚሆንና በዝግጅቱ ላይ የሚታደሙ ሰዎች ራሳቸውን ከኮሮና ቫይረስ ለመጠበቅ ማስክ በማድረግና ርቀታቸውን በመጠበቅ እንደሚታደሙ ወይዘሮ ልደት አስረድተዋል። በቀጣይም በኢትዮጵያ የተለያዩ ቦታዎች ለተጎዱና ለተፈናቀሉ ወገኖች ተከታታይ የገንዘብ ድጋፍ ማሰባሰቢያ ፕሮግራሞች እንደሚዘጋጁ ተናግረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ደኤታና የአስቸኳይ ጊዜ አዋጅ ኮሚኒኬሽንስ ኃላፊ አቶ ሬድዋን ሁሴን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከትሎ ከሮይተርስ የዜና ወኪል ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በምክር ቤቱ ውይይት ላይ ባልተነሱ ጉዳዮች ዙሪያም ማብራሪያ መስጠታቸውን አክሎ አዲስ ቸኮል ቃለ መጠይቁም በከፊል ተርጉሞ አሰናድቷል። አቶ ሬድዋን ሁሴን ከሮይተርስ የዜና ወኪል ጋር ባደረጉት የ45 ደቂቃ ቃለ መጠይቅ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት የሰጧቸው መረጃዎች የሚያጠናክሩና አዳዲስ ርዕሰ ጉዳዮችንም ዳስሰዋል። የንጹሐን ሞት በተመለከተ በማይካድራ የተረጋገጠው የሟቾች ቁጥር ከሰባት መቶ በላይ እንደሚሆንና ከዚህም ሊጨምር እንደሚችል የገለጹት አቶ ሬድዋን በሌሎች የትግራይ ክልል ከተሞች በመከላከያ ሰራዊቱና በአየር ኃይል የተፈጸመ የንጹሐን ግድያ ግን የለም የሚለውን የጠቅላይ ሚኒስትሩ ማብራሪያም አጠናክረዋል። ውጊያው እንዴት ሊቀሰቀስ ቻለ የሚለውን የሮይተርስ ጥያቄም ከስረ መሰረቱ ጀምረው አብራርተዋል። በአሁኑ ሰዓት የህዋት አመራሮች ለየት ያለ ትግል ስልት እንከተላለን ማለታቸውን ተከትሎ በ1960ዎቹ እንዳደረጉት የሽምቅ ውጊያ ወይም የትጥቅ ትግል ሊጀምሩ ይችላሉ የሚለውን የጋዜጠኛን ስጋት ግን አጣጥለውታል። ከአምሳ ዓመት በፊት የትጥቅ ትግል አንድ አማራጭ ነበር። እንደገና በዓለም አቀፍ ደረጃ የሶሻሊስት እንቅስቃሴዎች ነበሩ። ከአምሳ ዓመት በፊት የነበረው የኢትዮጵያ መንግስትም አምባገነንና በሁሉም የተጠላ ስለነበር ለመታገል በቂ ምክንያት ነበር። የወቅቱ የዩኒቨርሲቲ ተማሪዎችም ሀገራቸውን ለመታደግ በሚል ወደ ትግል ወጥተው ነበር። አሁን ግን ያ ሁኔታ ተቀይሯል። በምርጫ ብቻ ነው ለውጥ ማምጣት የሚቻለው። አሁን ከሞራልና ከከባቢያዊ ሁኔታ አንጻር የትጥቅ ትግልን የሚደግፍ ነባራዊ ሁኔታ መሬት ላይ የለም። እድሜያቸውም አይፈቅድላቸውም፣ የሚከተላቸውም የለም። እንዲሁ ለማለት ያህል ግን ትጥቅ ትግሉን እንቀላቀላለን ሊሉ ይችላሉ። በምክር ቤቱ ስብሰባ ላይ ህወሀት በአሸባሪነት መፈረጅ አለበት የሚሉ ተደጋጋሚ ጥያቄዎች መነሳታቸውን በተመለከተ ለቀረበላቸው ጥያቄም መንግስት ፓርቲውን በአሸባሪነት እንደማይፈርጅ ፍንጭ የሚሰጥ ምላሽ ሰጥተዋል። ይህም ከጥቂት የፓርቲው አመራሮች በስተቀር አብዛኛው የህወሀት አባል ወንጀሉ የማይመለከተው ስለሆነ ነው ብለዋል ሚሊ እስካሁን ወታደራዊ ክንፍ የሆነው ኦነግሸኔ በኦሮሚያ የሚፈጽማቸው ኢሰብዓዊ ድርጊቶች አሉ። ህወሀትም ጠቅላይ ሚኒስትሩ እንደተናገሩት 113 ግጭቶችን በተለያዩ የአገሪቱ አካባቢዎች አስተባብሯል። መንግስት ለዚህ በቂ መረጃ አለው። እነዚህን ግጭቶች ህወሀት በገንዘብ፣ በስልጠና፣ በመረጃ ይደግፋቸው ነበር። በዚህ ምክንያት ነው የምክር ቤት አባላት እነዚህ ሁለቱ ድርጅቶች በአሸባሪነት እንዲፈረጁ ሲጠይቁ የነበረው ይሁንና በህወሓት ውስጥ ድርጅታቸው በዚህ ደረጃ ጥፋት ውስጥ መግባቱን የማይደግፉ በርካቶች ይኖራሉ እነዚህ ለዘብተኛ የድርጅት አባላት ህወሓትን እንዲቃወሙና ወደፊት መጥተው እንዲያስተካክሉ እድሉን እንዲያገኙ መንግስት እያበረታታ ነው የተፈጸሙ ወንጀሎችን በተመለከተም ጥቂቶቹን ብቻ የሚመለከት ነው። በፖለቲካ አመራሮችም በወታደራዊ አመራሮችም ያሉ ወንጀል ፈጻሚዎች በመቶዎች የሚቆጠሩ ናቸው። አብዛኛው ይህንን አይመለከትም። ቀለል ያለ ጥፋት የሰሩት ጥፋታቸውን ካመኑ ይቅርታ ሊደረግላቸው ይችላል። በፍርድ ቤት ሊታይ የሚገባ ጥፋት የፈጸሙ ካሉም ጉዳያቸው በፍርድ ቤት ታይቶ ጉዳዩ ቢቋጭ የተሻለ ነው። መንግስት ወደኋላ መመለስ መመለስና እዚያው መቆም አይፈልግም። ለዚህም ነው ጠቅላይ ሚኒስትሩ በመደመርና ይቅርታ ላይ የሚያተኩሩት። ኤርትራና ሌሎች ሀገራት በእርምጃው ላይ ተሳታፊ ናቸው ለሚለውም አቶ ሬድዋን ክሱን የሚያስተባብል ምላሽ ነው የሰጡት። በሰሜን እዝ ያለው ኃይል ብቁና ብቻውን ኤርትራን መመከት የሚያስችል አቅም ነበረው ያሉት አቶ ሬድዋን የትግራይ ክልል ወታደራዊ አቅምም ከሰሜን እዝ አቅም በላይ ሊሆን አይችልም ሲሉ ክሱን አጣጥለዋል። የአማራ ክልል ሚሊሻ እንዴት ወደ ትግራይ ክልል ሊገባ እንደቻለ ተጠይቀውም የመከላከያ ሰራዊትን ለማገዝ ነው ብለዋል። ሊጋሊ ሪጂናል ሚሊሻ ስፔሻል ፎርስስ ወይም ሚን ቱ ኮንትሮል ልዩ ኃይሉና ሚሊሻዎቹ በየክልላቸው ያሉ የጸጥታ ችግሮችን ለመፍታት ነው የተቋቋሙት። በወቅቱ የመከላከያ ሰራዊት ላይ ጥቃት ሲፈጸምበት ብዙ ሰዎች ወደ አማራ ክልል ተሰደው ነበር። በአማራ ክልል ድንበር አካባቢ ጥቃት የተፈጸመበትን የመከላከያ ሰራዊት ለማገዝም ገብተዋል። በተወሰኑ አካባቢዎች ትግራይ ክልል ውስጥ የገቡ አሉ። ከዛ በኋላ ግን እንዲቀጥሉ አልተደረገም። በተወሰኑ የትግራይ አካባቢዎች የይገባኛል ጥያቄ መኖሩንም ሬውተርስ የጠየቀ ሲሆን የይገባኛል ጥያቄ በአማራና ትግራይ ብቻ ሳይሆን በሶማሌና በአፋር እንዲሁም በኦሮሚያና ደቡብ መካከል መኖሩንም ጭምር ገልጸው ለመፍትሄውም የማንነት ጥያቄዎችን የሚያ ራሱን የቻለ ኮሚሽን ተቋቁሞ ሀገር አቀፍ የመፍትሄ አቅጣጫ እየተጠና ነው ብለዋል። በሌላ በኩል በሌሎች ህዝቦችና ከጸጥታ ውጭ ባሉ የመንግስት ተቋማት የሚሰሩ የትግራይ ክልል ተወላጆች አስገዳጅ ረፍት እንዲወጡ ስለመደረጋቸውም አቶ ሬድዋን ጥያቄ ቀርቦላቸው ነበር። ይህ የተደረገው በዋናነት በጸጥታ ዘርፎች ብቻ ነው ያሉት አቶ ሬድዋን ውሳኔውም ወገኖች ጠቃሚ ስለሆነ ነው ብለዋል። በመሰረቱ ቤታቸው ረፍት እንዲወጡ ነው የተደረገው። የጸጥታ ተቋማትን በተመለከተ እነዚህ ሰዎች የታጠቁ ናቸው፣ የጸጥታ ነክ መረጃዎችም አሏቸው። በሌላ በኩል የወታደራዊ ሬዲዮ መገናኛ ኃላፊው ሬዲዮ አጥፍቶ ወደ ህወሓት ማዞሩን ስታይ፣ በማይካድራ የተፈጸመውን ስታይ፣ በሰሜን እዝ ውስጥ ጓዶቻቸው ላይ ጥቃት የፈጸሙ መኖራቸውን ስታይ በሌሎች የጸጥታ ተቋማት ላይ ያለ አንድ ሰው የትግራይ ክልል ተወላጅ ባልደረባውን ሊጠራጠር ይችላል። የትግራይ ክልል ተወላጁ ምንም ነገር ባያስብ እንኳ ሳይቀድመኝ ብሎ እርምጃ ሊወስድበትም ይችላል። እርምጃው መውሰድ አንዴ ከተጀመረ ደግሞ ጥፋቱ እየሰፋ ነው የሚመጣው። ይህ ሰፊ የእርስ በእርስ መጠራጠርን ይፈጥራል። እናም እረፍት እንዲወጡ የተደረገው ለራሳቸው ደህንነትና ለጸጥታ አካሉ የአንድነት መንፈስ ሲባል ነው። በሌሎች የመንግስት ተቋማት ግን እረፍት የወጡ የትግራይ ክልል ተወላጆች ቁጥር ጥቂት እንደሆነ ነው አቶ ሬድዋ ነው የሚናገሩት። በቀጣይ የመንግስታቸው ትኩረት የህወሓት አመራሮችን አድኖ መያዝና ትግራይ መልሷን ማቋቋም እንደሆነ ነው አቶ ሬድዋ ነው የሚገልጹት። ከስድስት ከስምንት የሚደርሱ ድልድዮችን ጨምሮ በርካታ መሰረተ ልማቶች ያለ አግባብ ፈርሰዋል ብለዋል። አንዳንድ የትግራይ ነዋሪዎች የክልላቸው ህዝቦች ደርግን ለመጣል የከፈሉትን መስዋዕትነት የረሳንባቸው ይመስላቸዋል የሚሉት አቶ ሬድዋን እንዲህ ሊሰማቸው የበቃው ግን የህወሓት ከፍተኛ አመራሮችና ወታደራዊ አዛዦች በሙስናና ብልሹ አመራር የፈጸሙትን ጥፋት ባለማወቅ ነው ብለዋል። በንጹሐን ላይ ጅምላ ጭፍጨፋ ከፈጸመ የሰሜን ዕዝን ካጠቃና ወደ ከተሞች ሮኬቶችን ከሚተኩስ ቡድን ጋር ድርድር እንደማይኖርም በቃለ መጠይቃቸው ደግሞ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ክብራትና ክቡራን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሐሙስ ህዳር 25 ምሽት ፕሮግራማችንን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን። ፕሮግራማችን በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት፣ እንዲሁም በአህዱ ሬዲዮ 943 ላይ በቀጥታ ይተላለፋል። አብራችሁን ቆዩ። አሁን ለሁለተኛው የዝግጅታችን አጋማሽ ወደ ተሰናዱት ቅንብሮች እናልፋለን። በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታ ቢኖርም መሰራት ያለባቸው ቀሪ ተግባራት ግን አሉ ሲሉ ከአሜሪካ ድምፅ ጋር ቆይታ ያደረጉ የተፎካካሪ የፖለቲካ ፓርቲዎች አመራሮች ተናገሩ። መስፍን አራጌ ተከታዩን ዘገባ አሰናርቷል። ፍትሃዊና ዴሞክራሲያዊ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም ቅድመ ሁኔታዎች መሟላት ይገባቸዋል ካሉት የተፎካካሪ የፖለቲካ ፓርቲ አመራር አንዱ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ናቸው። ኮንግረስ የተበላሸው አካሄድ ማስተካከል ይጠይቃል። ሕዝቡም በነጻነት ወልፎ የሚበጀውን ነገር ማየት፣ መገንዘብ፣ ተወያይቶ መቀበል የሚጠይቅ ነገር ነው። ይሄ ነገር ለማሟላት አሁን ባለው ግርግር ሁኔታ አመቻ አይደለም። አሁን ሰዓት ምራር ውድቀት ጋር ስናነጻጽረው አዲስ ምዕራፍ እየገባን ነው ያለ ሁሉን ነገር በአንድ ጀንበር ማሳካት ባይቻልም መሰረታዊ የሆኑ ዴሞክራሲያዊና ሰብኣዊ መብቶች መረጋገጥ ይገባቸዋል የሚል አቋም አላቸው። መንቀሳቀስ መቻል አለበት። ቁጭ ብሎ መወያየት መቻል አለበት። ለእነዚህ የሚያመች ሁኔታዎች አሉ ወይ? ብዙ ጥያቄው መሟላት ያለባቸው ነገ እኮ ከተሟላ እኛ ምንም ችግር የለብንም። ያ ህዝቡን እስካሁን ድረስ ማሰማር አልቻልንም። የዋት አመራር ህዝቡንም ጨፍ ሊዶ ይዞ እኛንም እንዳንንቀሳቀስ ከልክሎ ምንም ግንኙነት አላደረግንም ከህዝቡ ጋር ህዝቡ የሚያቅን ማዶ ለማዶ ነው። ስለዚህ አሁን ገብተን አላማችንን ማስተጋባት እንደዚህ የመሳሰሉ ብዙ ስራዎች። ይሄ ደግሞ በተረጋጋ ሁኔታ ነው በላዩ ላይ ሚሳይል የተኮሰበት ማሽፈራሪያ አይደለም። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ዶክተር በየነ ጴጥሮስ ምርጫውን ለማካሄድ ሊሟሉ ይገባቸዋል ያሏቸውን ሀሳቦች አንስተዋል። ፕሮፌሰሩ ካነሷቸው ነጥቦች ውስጥ የምርጫ አስፈጻሚዎች አካባቢንና ፖለቲካዊ ወገንተኝነትን ተከትሎ ሊመረጡ አይገባም የሚል ይገኝበታል። ለብቃትና ለተጠያቂነት ትኩረት እንዲሰጠው በማሳሰብ እንደሳቸው አባባል አስመራጮቹ ከተወለዱበት ወይም ካሉበት አካባቢ ወጥተው በሁሉም የአገሪቱ ክፍሎች ሊሰሩ የሚችሉበት መሰረት ሊታ ነጽ ይገባዋል። ከአካባቢና ቅባት ጥቅም ጋር ያልተገናኘ አሰራር መከተል አለባችሁ። ያው አመቱን ሙሉ ስንወግታቸውን ያሳለፍ ነው። ነገር ግን ይህንን ያው ስትናገር፣ እሺ ምናምን ይላሉ። እርምጃ ወስደውም ከሆነም ከኛ ድብቅ ነው። ለምርጫ ሂደቱ በሚሰጠው የገንዘብ ድጎማ ዙሪያ ግልጽ መረጃ የለንም የሚሉት ፕሮፌሰር በየነ በጩዎች አመላመል ዙሪያም ማነቆ ያሉትን እንዲህ ገልጸውታል። እጩውን መመልመሉ ራሱ ችግር አለበት። ይህንን የምንልበት የመንግስት ሰራተኛ ከሆነ ያለ ክፍያ ፈቃድ ወስዶ ነው ምርጫ ተወዳዳሪ መሆኑ ያለበት። የምን አዲስ ህግ ነው የወጣው? ድሮ ያልነበረ ይሄ ሊሆን አይችልም። አብዛኛው ጩዎቻችን መምራ፣ የጤና፣ የግብርና፣ ሌላው ብቻ በመንግስት እንደ ሲቪል ሰርቨንት የሚሰሩ ናቸው። እነዚህ የምርጫ ውህደት ስተሶስት ወርም ሊወስድ ስለምችል ደሞዝ ያገኘው እንዴት አድርገው ነው ቤተሰባቸውን በምን አስተዳድረው እና ይሄ ለኢትዮጵያ ሁኔታ ጨርሰው የማይሆን ስለሆነ ዴሞክራሲያዊ ስርአቶች ለመደገፍ ለማደፋፈር ብሎ ያለፈው የኢህአደግ መንግስት እንኳን ከነ ደሞዛቸው ነው ፍቃድ እንዴ ያገኘ ይደረግ ነበረው። ይህንን አሁን አስወጡት። የፓርላማ ተወዳዳሪ ጩ እስከ ሁለት ሺህ ፊርማ ማሰባሰብ ይጠበቅበታል የሚለውን የምርጫ ህግም ተችተውታል። የኢዜማ ሊቀመንበር የሺዋስ አሰፋ በበኩላቸው ምርጫውን ላልታወቀ ጊዜ መግፋት ተገቢ አይደለም፣ ግን መሰራት ያለባቸው ተግባራት አሉ ይላሉ። በእርግጥ በቀሩት ወራት በትክክል የፓርቲዎች ቁጥር ታውቆ በተቀመጠው መሰረት፣ መሰረት ያሟሉ ፓርቲዎች ታውቆ በጨዋታ ህግ መሰረት የሚንቀሳቀሱበትና እንደ ልብ አባላቸውን የሚያገኙበት የሚያነጋግሩበት ስርዓት መፍጠር፣ ዜጎች በነጻነት ሀሳባቸውን በሰላማዊ መንገድ እንዲወጡ ማስቻል፣ ከዛ በፊት መሰራት ያለባቸውን ነገሮች ሰርቶ መጨረስ ትክክል ነው፣ ይገባል፣ መሆንም አለበት። እኛም ጥያቄ ነው። ከዛ በተረፈ ግን የዛሬ አመት የዛሬ ሁለት አመት የዛሬ ሶስት አመት ያሉ እንዳልታወቀ ጊዜ መቅፋት አንደኛ የህዝቡንም መብት መንፈግ ነው፣ የማውራት መብት። ሁለተኛ ምርጫ ሳልተደረገ ከዛሬ ነገር ይሻላል ብሎ በእርግጠኝነት መናገር አይቻልም። እና በኛ በኩል እንደ ፓርቲ አሜሪካና አውሮፓ እንኳን ያልታየ ዘጠና በመቶ ወይም መቶ በመቶ የተሳካለት ምርጫ እናደርጋለን የሚል ግምገማ የለም። ሰባ ሰማንያ በመቶ የዲሞክራሲ መሰረት የሚጣልበት ሂደት ከተሄደ ይሄ ለኢትዮጵያ ከአድዋ ድል ያልተናነሰ ሮሽ ሽግግር ነው። ተፎካካሪ የፖለቲካ ድርጅቶች መንግስት ሊፈጽመው ይገባዋል የሚለውን ከመሰንዘር ባለፈ በራሳቸው በኩል ሊፈጸሙ የሚገባቸውን በተለይ ጠብጫሪ ያልሆነ የፖለቲካ ስርዓት እንዲመሰረት ገፊ እና ተገፊ ያለበት የፖለቲካ ምህዳር እንዳይኖር ከማመቻቸት አንጻር የሚወክሉትን ሕዝብ በማስተባበር እና በመምከር ደረጃ መጓዝ የሚገባቸውን ያህል አልተጓዙም ብለው የሚወቅሱ ወገኖች አሉ። እንደ ፖለቲካ ድርጅት የእናንተ አቋም ምንድን ነው? እዚህ ላይ በጣም ትክክለኛ ሃሳብ ነው። በአጠቃላይ ለመናገር ፓርቲዎች በአቅምም በአደረጃጀትም በአስተሳሰብም በጣም ብዙዎቹ የኢትዮጵያን ህዝብ የሚመጥኑ ነው ሆነ ሆነው አናገኛቸውም። ኢትዮጵያ ህዝብ በባህል በሃይማኖት የታሸ ስርአት ያለው መንግስትን ስልጣንን የሚያቀብል ሮቢሽን አብሮት የሚኖረው ሰው እንደ ሰውነት የሚያይል ነው። እና በዚያ ልክ አልተገኘም ጊዜ በዚያ ልክ ለመገኘት መጣር ያስፈልጋል። ከእንደዚህ አይነት መጠራጫሪ እና ሌላውን ዜጋ ጉዳት የሚከጥ ፍቃሴ መቆም ያስፈልጋል። ይሄ ደግሞ የመጀመሪያ ራስን እንደሚያጠፋ በጣም ጥሩ ምሳሌ ነው። መጽሐፉ ይላል ሰውስን የሚያነሱ በዘት ይጠፋል። ሁል ጊዜ በጉልበት በሰይፍ ሌላውን አስኖ ለመኖር ወይም ደግሞ የሌላውን ፍላጎት በጭፈት ለማጥፋት የሚደርስ ግለሰብ ሆና ቡድን መጨረሻው ጥፋት እንደሚሆን በዓለም አቀፍ መድረኮችን በጣም ብዙ ምሳሌዎችን ያገኛል። በእኛም ሀገር በጣም ብዙ ምሳሌዎችን ያገኛል። የኢትዮጵያ ብሔራዊ ምርጫ ቦር ሰብሳቢ ብርቱካን ሚደቅሳ በተፎካካሪ ፓርቲዎች የተነሱት የጸጥታና የመንቀሳቀስ ስጋቶች በተደጋጋሚ መነሳታቸውን አስታውሰው ፖለቲካ ፓርቲዎቹ አጋጠመን ያሉትን ችግር ግን በተሟላ መረጃ አስደግፈው አለማቅረባቸውን በውይይቱ ላይ ገልጸዋል። ከፓርቲዎች የምንጠብቀው አሁንም የመጣው አቤቱታ በጣም ዝርዝሩ የተሟላ አይደለም። አንዳንዱ ማን ፈጸመው፣ መቼ ተፈጸመ፣ እንዴት ተፈጸመ የሚሉት ዝርዝሮች ይጎሉታል። በዚህ አጋጣሚ ፓርቲዎች እነዛን ዝርዝሮች እንድታሟሉልን፣ ማስረጃ እንድታቀርቡልን እንጠይቃለን። የሚነሱ ጉልህ ጥያቄዎችን ለመፍታትም ሆነ መግባባት እንዲደረስ በተፎካካሪ ፓርቲዎች፣ በመንግስትና በምርጫ ቦርድ በኩል የሶስትዮሽ ውይይት እንዲካሄድ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ዴሞክራሲ በሂደት ውስጥ የሚጎለበት እንጂ በአንድ ጀንበር የተነሱ ጥያቄዎችን ሙሉ በሙሉ በመመለስ የሚፈጸም አይደለም። ሁሉን ነገር ጨርሰን ምርጫ እናድርግ ይላሉ። የሚያልቅ ነገር የለም። በሂደት ውስጥ የሚዳብር ነገር እንጂ ተቋም ገንብተን ህግ አሻሽለን እኛ ተስማምተን ሰላም አምጥተን ምርጫ እናድርጋለን፣ መቶ አመት ሊቆይ ይችላል። እንከን አልባ ሀገር ማግኘት አይቻልም። የአሜሪካ የዳብረ ዲሞክራሲ የሚባለው እንኳን እንደምታዩት በሁሉም ዓለም በምርጫ መሿኮት፣ ቅድመ ምርጫ መጨቃጨቅ የተለመደ ባህል ነው። የእኛ ክፉ የሚያደርገው አሸንፈን ስለምንጀምር መሸነፍን አንቀበል። ምርጫ ሁለት ሺ አስራ ሶስትን አስመልክቶ ትናንት በተካሄደው ውይይት ተፎካካሪ ፖለቲካ ፓርቲዎችና የሲቪክ ማህበራት ሰዓት ታድመዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጊ። በመቀጠል የኮቪድ-19 ክትባት ጉዳይ ላይ ያተኮረ ውይይት ይሆናል የሚቀርበው። ዓለምን ክፉኛ ላስጨነቀውና የኑሮ ዘይቤያችንን በእጅጉ ለቀየረው የኮሮና ቫይረስ ወረርሽኝ ያልተገታ መዛመት ማቆሚያ ያበጅ ዘንድ ታላቅ ተስፋ ያሳደሩ ሶስት የኮቪድ-19 መከላከያ ክትባቶች በቀናት ልዩነት በሦስት ተከታታይ ሳምንታት በየተራ ተዋውቀዋል። የዩናይትድ ስቴትሱ ግዙፉ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ባዮንቴክ የጋራ ምርምር ውጤት የሆነው ይህ አዲስ ክትባት፣ ሌላው ደግሞ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ሞደርና ና በመጨረሻም የአስትራዜኔካና የኦክስፈርድ ዩኒቨርሲቲ የትብብር ስራ ውጤት የሆነው ክትባት ይገኙባቸዋል። የቀደሙትን የሁለቱን የክትባት መድኃኒቶች ጸባይና የመከላከያ አቅም እንዲሁም በአጠቃላይ ከክትባቶቹ ጋር የተያያዙ ርዕሰ ጉዳዮችን አስመልክቶ በተከታታይ ዝግጅቶችን ማቅረባችን ይታወሳል። በዛሬው ቅንብር ደግሞ የአስትራዜኔካን ክትባት ምንነት ስርጭትና ሌሎች ተያያዥ ቁም ነገሮች እንመለከታለን። ለትንታኔው የመድኃኒቶች ጉዳይ አዋቂው ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። ማብራሪያውን የሚሰጡን ፕሮፌሰር ብስራትን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ብስራት ኃይለ መስቀል በድጋሚ ዛሬም ተገኝተዋል። ለጊዜው በቅድሚያ አመሰግናለሁ። እሺ እኔም በተከታታይ ሳምንታት ታላቅ ተስፋ የሰጡትን የኮቪድ-19 ክትባት መድኃኒቶች አስመልክቶ መልካም ዜናዎች በየሳምንቱ የለመድን ይመስላል። እስካለፈው ሳምንት ድረስ በየሳምንቱ አንድ አዲስ የክትባት መድኃኒት ሲተዋወቅ ቆይተዋል። ሶስት ክትባቶች በተዋወቁበት በዚህ ባለፉት ጥቂት ሳምንታት ውስጥ የሁለቱን ተወያይተን የመጨረሻውን አስትራዜኔካና የኦክስፎርድ ዩኒቨርሲቲ የምርምር ውጤት የተባለውን ሶስተኛውን ክትባት ብቻ ነው የቀረን። ከሌሎቹም በዋጋው ረከስ ያለ እና ውጤታማ ነው የተባለ ክትባት ነው። ከቀደሙት ፋይዘር እና ሞደርና የተባሉት የዩናይት ስቴትስ መድኃኒት ኩባንያዎች ካስተዋወቋቸው የክትባት መድኃኒቶች ይሄኛውስ በምን ይሆን በአይነተኝነት የሚለየው? እንዳልከው ኦክስፎርድ አስትራዜኔካ ቫክሲን አውጥተዋል። እንትን ፌስ ስሪ ትራያል ያለውን ውጤት አሳውቆናል። በጣም ኤክሳይቲንግ ታይም ላይን ያለ ነው። ብዙ ሰው እያለቀ በመቶ ሺህ የሚቆጠሩ ሰዎች እያለቁ ባሉበት ጊዜ እንዲህ አይነት ኒውስ መምጣቱ በጣም ያስደስታል። የኦክስፎርድ አስትራዜኔካ ቫክሲን ኤዚዲ አንድ ሺህ ሁለት መቶ ሀያ ሁለት ይሉታል ትንሽ የችኮላ ነገር ያለ ይመስላል። ሁሉም ቢቸኩሉም አይፈረድባቸውም። ለምን ብዙ ሰው እያለቀ ስለሆነ፣ ሌፍት ኤንድ ራይት ያው የምንሰማው ነው። በየቀኑ የሚያልቀው ህዝብ በአሜሪካ ብቻ የትናየት ሺ ስለሆነ ፈጥነው ቸኩለው የፉክክር ነገር ቢመስልም ግን ተገቢ ተገቢ ነው። አስትራዜኔካ ትንሽ ለየት ያለ ነው። የእነሱ ቫክሲን ከፋይዘር እና ከሞደርና አሰራሩ ማለት ነው። ኢንፋክት አሰራሩ እንደ ስፑትኒክ ፋይቭ የሚባል የራሻውን አይነት ቫክሲን ይመስላል። ራሽያ በኢመርጀንሲ አፕሩቭ አስደርገው ህዝቡ እየተወጋ ነው። ውጤቱንም ባናውቅ ጥናቱ በግልጽ ባይወጣም የሚጠቀሙት አዴኖ ቫይረስ የሚባል ሌላ አይነት ቫይረስ ወስደው አዳክመውት ያ የተዳከመው ቫይረስ የኮቪድ ቫይረሱን ክፍት እንትን ፕሮቲን ይዞ ሰውነታችን ውስጥ እንዲገባ በማድረግ ነው የተሰራው። አሰራሩ ትንሽ ልጅ ላይ የትላል። የሌሎቹ ሜሴንጀር አሬኔ ሲሆን፣ ይሄኛ ግን አዴኖ ቫይረስ ፓኬጅ ሊሆነ ያን ደሊቨሪ ሲስተም የሚጠቀም ነው። ጥናቱ የተካሄደው እንግሊዝ ሀገር እና ብራዚል ውስጥ ነው። ጠቅላላ ወደ ሀያ ሶስት ሺህ ሰው ነው ፓርቲሲፔት ያደረገው በእርግጥ ውጤቱን ያወጡት አሬሊዝ የተደረገው ከአስር ሺህ ሰዎች አይሞሉም፣ ግን ኦቨርል የሀያ ሶስት ሺህ ሰዎች ጥናት የሚካሄድበት ነው። ውጤቱ እንግዲህ እስካሁን እንዳወጡት በአጠቃላይ መጀመሪያ ላይ ሪፖርት እንዳደረጉት ወደ ሰባ በመቶ በዚህ ኢፌክቲቭ ነው። ትንሽ ያው ከፋይዘር እና ከሞደርና ጋር ሲነጻጽር የነሱ ዘጠና አምስት ፐርሰንት ስለሆነ ሰባ ፐርሰንት ትንሽ ዝቅ ብሏል። ግን ጥሩ ጥሩ ነገሮች ደግሞ በፋይዘር እና በሞደርና የሌሉ በተለይ መሰልጠን ላይ ያሉ ሀገሮች ላይ የሚጠቅመው ምንድን ነው? አንደኛ በማኒፋክቸሪንግ በጣም ቀላል ነው። ሁለተኛ በጣም ቫክሲኑን ለማስቀመጥ ኔጌቲቭ የሆነ የማያስፈልግ። ከሁሉ በላይ በጣም ሰው ኤክሳይትድ የሆነው ምንድን ነው? ሰባ ፐርሰንት ሆኖ ውጤቱ በጣም ሰው ደስ ያለው ነገር ምንድን ነው? እነዛ ለሰላሳ ዶላር አንደኛው አንደኛው ሀያ አምስት ዶላር በሚሸጡበት ጊዜ ይሄኛው ሶስት ዶላር ነው የሚሸጠው ማለት ነው። ውጤቱ ግን እንደነዛ ዘጠና አምስት ፐርሰንት መልካም፣ ይሄ ሌላ ትልቅ ተስፋ የሰጠ ይልቁንም ደግሞ እርስዎ አሁን ቀደም ብለው እንደገለጹት እንደ አፍሪካ ላሉ ከፍተኛ በጀት አውጥተው የክትባቱን መድኃኒት መግዛት ለማይችሉ ሀገሮች የተሻለ ሁኔታ በመፍጠሩ ተስፋ የሰጠ የክትባት መድኃኒት መጠነኛ ውዝግብም አልተለዩትም። ለህሙማን ከሚሰጠው የክትባቱ መጠን ጋር ተያይዘው የተነሳውን ውዝግብ ኩባንያው ካስታወቀው ቀድሞ ከተባለው መለየቱ ለውዝግብ ክፍት አድርጎታል። ሌላም ከራ ሂደት ላይ ያለ የጎንዮሽ ምልክት አሳይተዋል የሚል ተነስቷል። በአወዛጋቢነት የቀረቡት ነገር የቱን ያህል ያሳስባሉ? ምን ያህልስ ፈጥኖ ነገሮች ወደሚፈለገው ውጤት ሊወስዱ ይችሉ ይሆን? በጣም ጥሩ ጥያቄዎች ነው ያነሳው። አሁን በጣም ትልቅ ኮንትሮቨርሲ የሆነው ምንድን ነው መጀመሪያ ሰባ በመቶ ስልሳ ሰባት በመቶ ብለው ካወጡ በኋላ ካምፓኒው እንደገና ሌላ መግለጫ አወጡ፣ ከቀን በኋላ ማለት ነው። ያ መግለጫ ምን ይላል? አይ ዘጠና በመቶ ውጤት ያመጣባቸው ሰዎች አሉ፣ ሁሉንም አይደለም፣ ሰባ በመቶ የሚል መግለጫ ወጣ ማለት ነው። እንዴ እንዴት ነው ሁለት የተለያየ ግሩፕ? ጥናቱ አንድ ነው አንደኞቹ ላይ ዘጠና አንደኞቹ ላይ ሰባ ፐርሰንት ብላቸው ያወጣችሁት? ሲባል፣ አይ በስህተት የመጀመሪያው ዶዝ በስህተት ግማሽ ዶዝ ነው የተሰጣቸው ሙሉ ዶዝ ሳይሆን ግማሽ ዶዝ ነው የተሰጣቸው። ከዛ በኋላ ሁለተኛው ላይ ግን አስተካክለን ሙሉ ዶዝ እንዲሰጣቸው ተደረገ። መጀመሪያ ግማሽ ዶዝ የተሰጣቸው እና በኋላ ተስተካክሎ ሙሉ ዶዝ የተሰጣቸው ዘጠና በመቶ ኤፊኬሲ ያሳይተዋል ውጤት አሳይተዋል። ስለዚህ ሜቢ መጀመሪያውኑ ዶዝን ስንሰራ ትክክል አልነበረም ማለት ነው። ይሄ ነው እንግዲህ ችግር የፈጠረው። አንደኛ ጥናቱ በስህተት ነው የተሰራው፣ ሁለተኛ ጥሩ ውጤት በአመጣ ኖሮ ይሄ ነገር ሪፖርት ይደረግ ነበር ወይ? ምክንያቱም ለካምፓኒው፣ ለጥናት ላደረጉት ሰዎች መጀመሪያውኑ ተነግሮ ቢሆን ኖሮ ሰዎች በጥሩ መንገድ ይወስዱት ነበረ። አሁን ግን ከጥናቱ በኋላ ስለሆነ የወጣው ሁለተኛ ታስቦበት ሳይሆን በስህተት ስለሆነ። በዚህ ላይ ደግሞ የመጀመሪያ እነዚህ ግማሽ የወሰዱ ሰዎች እንግዲህ ወደ ኦልሞስት ሁለት ሺህ ስምንት መቶ ሰዎች ናቸው። ግማሽ ዶዝ መጀመሪያ፣ በኋላ ሙሉ ዶዝ የተሰጣቸው እና ሲታዩ አብዛኞቹ ወጣት ግሩፕ ውስጥ ናቸው ያሉ ስለዚህ ወጣትነታቸው ነው ተቱ እና ይሄ በጣም ሰዎችን እንግዲያው ይሄንን መጀመሪያውኑ ዲስክሎስ ካላደረጉልን ሌላ ስማናቀው ነገር ይሄን ግልጽ ካላደረጉ አስቀድሞ መናገር ካልቻሉ አውቃ ያስቀሩት መረጃ ይኖር ሆይ የሚል ጥያቄ አስነስተዋል። እሱ በጣም ጥያቄ ይፈጥሯል። ስለዚህ ሞስት ላይክሊ እንደሚመስለኝ ሌላ ጥናት ሌላ ፌስ ትራያል እንደገና አሜሪካ ሀገር ለማድረግ ጥናት እንደገና አሁን ጥናት እየተደረገ ነው። መድኃኒቱ ሳይሰራ ቀርቶ ሳይሆን ሪፖርት አደራረጉ የተለያየ ነገር ሰዎች መሀል መሆኑ አንዳንዶቹ ደግሞ ምን ይላሉ? ይሄ ነገር ቁጥሩ ነው ሰዎች መጅ ምናልባት ደግሞ ዶዙን የቀነሱት አንዳንድ ሰዎች እንዳልከው አንተ የመስል የጡንቻ የሄድ ኤክ ፔን ትንሽ ሳይድ ኢፌክት ስለነበራቸው አላስፈላጊ ነገር ስለነበራቸው ያን መቀነስ ይሆናል ያሉ አንዳንዶቹ፣ ደግሞ ራሱ ቫይረስ ስላለው መጀመሪያ ከፍ ያለ ዶዝ መስጠት ሰውነታችን ኮቪዱን ሳይሆን ይሄ ዊክንድ የሆነውን የደከመውን ቫይረስ እሱ ነው ጠላቴ ብሎ ለሱ መከላከያ ስለሚያዘጋጅ ዋናውን ኮቪድ ረስቶት ሊሆን ይችላል። እንዲህ እንዲህ የሚባሉ ቴዎሪዎች አሉ። ግን አውቀው ቢሰሩትና ይሄ እነዚህ ቴዎሪዎች ከኋላ ቢመጡ ኖሮ በጣም ተቀባይነት ይኖረው ነበር። ግን በስህተት የሆነ ነገር ስለነበረ ትንሽ የሳይንሱ ሰዎች የመቀበል በጥርጣሬ አይን እያዩት ነው። መልካም ታሪክ ሆኖ ይህን ጊዜ መለስ ብለን እንደምናይ እንደምንወያይበት ተስፋ አድርጋለሁ። ፕሮፌሰር ብስራት ኃይለ መስቀል ከዚህ ቀደምም ከሕክምናና ከመድኃኒት ባሻገር በሰው ልጆች መጪ ጊዜ ላይ የሚኖረውን አንድምታ ጨምሮ በሰፊው ተዋይተናል። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሜን አሜን። እኔም እግዜር ይስጥልኝ። አሉላንና እንግዳውን ፕሮፌሰር ብስራትን እናመሰግናለን። ውይይቱ አልተቋጨም። ሙሉ ቃለምልልሱ በድረ ገጻችንና በማህበራዊ መገናኛ ገጾቻችን ላይ እናስቀምጣለን። ትኩራትና ክቡራን ለምሽቱ ያሉን ቅንብሮች በዚሁ መጠናቀቃቸው ነው። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ሲተላለፍ የቆየው የሐሙስ ምሽት ፕሮግራማችን አበቃ። በምሽቱ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ከፕሮዲሰሩ ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጅ ቆንጅታየ